The voice of America. B O A. Yeh, the yeah, yeah, America Radio Tabiano. በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ህዳር 26 ቀን 209 ዓ ም ዝግጅታችን ጀመረ። ጤና ይስጥልልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና፣ ጤና ይስጥልኝ እኔም አዲሱ አበበ ነን። ዶክተር መረራ ጉዲና የትኛውንም የኢትዮጵያን ህግ አልጣሱም ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መግለጫ አወጣ። ዶክተር መረራን የተጠረጠረበት ነገር ሁሉ መሰረተ ቢስ ውንጀላ መሆኑንና ዶክተር መረራ ይመሩ የነበረውን ህዝባዊ ሰላማዊ ህዝባዊ ትግልን ለማኮላሸት ወይም ለማቀዝቀዝ የታሰበ የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው የሰማችኋቸው። በሌላ በኩል ደግሞ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አንድ አንጋፋ አባል የዶክተር መረራ ጉዲናን መታሰር በማውገዝ በአስቸኳይ እንዲለቀቁ ጠይቀዋል። ዘገባዎቹ በዕለቱ አብይ ርዕስ ይቀርባሉ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። የዩናይትድ ስቴትስ ምክር ቤት አንድ ከፍተኛ አመራር አመራር፣ ይቅርታ ቀደም ሲል እንዳሰማ ነው የዶክተር መረራ ጉዲናን እስር በማውገዝ በአስቸኳይ እንዲለቀቁ ጠይቀዋል። የምክር ቤት አባሉ አክለውም የኢትዮጵያ መንግስት በእስር ላይ የሚገኙ ጋዜጠኞችን፣ የተቃዋሚ ፓርቲ አባላትንና የሲቪል ማህበረሰብ ታጋዮችንም እንዲፈታ፣ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና እንዲሁም በማህበራዊ መገናኛ ብዙኃን አገልግሎትና አቅርቦቶች ላይ የጣለው ማዕቀብ እንዲነሳ ሲሉ ጠይቀዋል። መግለጫውን መነሻ በማድረግ የተጠናቀረ ዘገባ ዝርዝር በዜና መጽሔት ክፍለ ጊዜ ይቀርባል። በሶሪያዊቱ ሰሜናዊት ከተማ አሌፖ ተኩስ የማቆም ስምምነት እንዲደረግ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ሰኞ ጥሪ አደረገ። ወደ ስድስት ዓመት የተጠጋው የእርስ በርስ ጦርነት ከተቀሰቀሰበት ጊዜ ድረስ የሶሪያ ትልቋ ከተማ የሆነችው አሌፖ በአሁኑ ወቅት ከተማይቱን ከሽምቅ ተዋጊዎች ለማስለቀቅ በሩሲያ የሚታገዙት የሶሪያ ወታደሮች ከፍተኛ የመልሶ ማጥቃት ጦርነት እያካሄዱባት ያለች ከተማ ሆናለች። ሆናለች በግብፅ በስፓኝና በኒውዚላንድ የቀረበው የጸጥታ ጥበቃ ምክር ቤቱ ረቂቅ የውሳኔ ሐሳብ አሌፖ ውስጥ ቢያንስ የሰባት ቀናት ተኩስ የማቆም ስምምነት እንዲደረግ ያሳስባል። ሶሪያ ውስጥ ከዚህ በፊት እንደተደረሱት ተኩስ የማቆም ስምምነቶች ይሄኛው እስላማዊ መንግስት ነኝ በሚለው ነውጠኛ ቡድን ላይ የሚካሄደውን ጥቃት አይመለከትም። የኢራንን የኒውክሌር ጦር መሳሪያ ውል የፈረሙ መንግስታት አገሮቻቸው ውስጥ ምንም አይነት ሁኔታ ቢፈጠር ስምምነቱን ግን ማክበር እንዲቀጥሉ የቻይናና የኢራን ውጭ ጉዳይ ሚኒስትሮች አሳሰቡ። የሚኒስትሮቹ ማሳሰቢያ በዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረ መስለዋል ተብሏል። ለምን ቢባል ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት ይህን የፕሬዚዳንት ባራክ ኦባማ እጅ በትልቁ እንዳለበት የሚታመነውን የኢራን የኒኩሌር ስምምነት የማይረባ ስምምነት ነው እንደገና እፈትሸዋለሁ ማለታቸው ተሰምቷልና ነው። ሌሎች ማናቸውም ወገኖች ግን ይህን የኢራንን የኒኩሌር ጦር መሳሪያ ስምምነት እናፈርሳለን ሲሉ አልተሰሙም። የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በተናገሩት ቃለም ውሉን የፈረሙ አገሮች ሁሉ ስምምነቱን የመተግበር ኃላፊነት አለባቸው ብለዋል። የቻይና ዋቻቸው ዋንግ ይም ውሉ የሁሉንም ፈራሚ አገሮች ስምምነት ብቻ ሳይሆን ስራ ላይ የመዋል ግዴታንም ይጨምራል ማለታቸው ተሰምቷል። በዩናይትድ ስቴትሱ ተመራጭ ፕሬዚደንት ዶናልድ ትራምፕና በፓኪስታኑ ጠቅላይ ሚኒስትር ናዋዝ ሸሪፍ መካከል ባልተለመደ ሁኔታ የተካሄደው ግልጽ ውይይት ተመራጩ ፕሬዚደንት ምናልባትም በጋራ ግንኙነቶች ላይ አለመተማመንን የፈጠሩ ሁኔታዎችንም ይፋ ሊያወጡ ይችላሉ የሚል ጥርጣሬ ማስነሳቱ ተነግሯል። ከፓኪስታን መንግስት በኩል እንደተሰማው ከሆነ ዶናልድ ትራምፕ ናዋዝ ሸሪፍን በከፍተኛ ደረጃ በማወደስ አስደናቂ ተግባር የፈጸሙ ሲሉ አሞካሽ ተዋቸዋል በመግለጫው መሰረት ትራምፕ አስደናቂ ያሉትን አገርና አመራር ለመጎብኘት ፍላጎት አላቸው። የፓኪስታን መንግስት ይፋ ያደረገው ሁኔታ በዲፕሎማሲው ግንኙነት ላይ በርከት ያሉ ጥርጣሬዎችን ማሳደሩ እንዳለ ሆኖ ፓኪስታን በበኩሏ የሻከረውን ግንኙነት ለማደስ አጋጣሚውን ተጠቅማበታለች ተብሏል። የፓኪስታን ጠቅላይ ሚኒስትር ሸሪፍ ዋና የውጭ ግንኙነት ኃላፊ ታሪክ ፋቴሚ ዛሬ ሰኞ ዋሽንግተን ውስጥ ተከታታይ ስብሰባዎችን በማድረግ ከተመራጩ ፕሬዚደንት ጋር የተጀመረው ግንኙነት የሚቀጥልበትን ሁኔታ እያመቻቹ መሆናቸው ተሰምቷል። የፊሊፒንሷ ምክትል ፕሬዚዳንት ሌኒ ሮብሬዶ የካቢኔ አባልነታቸውን ለቀቁ። ምክንያት ፕሬዚዳንቱ ሮድሪጎ ዱቴርቴ ካቢኔ ስብሰባ ላይ እንዳይካፈሉ ስላገዷቸው። ሆኖም የቤቶችና የከተማ ልማት ሚኒስትር የነበሩት ሮብሬዶ የተመረጡበትን የምክትል ፕሬዚደንትነት ስራ እንደሚቀጥሉ ታውቋል። ሚስ ሮብሬዶ ለፕሬዚዳንቱ በትዊተር በላኩት የካቢኔ መልቀቂያ ደብዳቤያቸው በእርሶ ካቢኔ ውስጥ መቆየት ምንም ነገር መስራት አያስችልም ብለዋል። ምክትል ፕሬዚዳንቷ ካቢኔ ስብሰባ ላይ እንዳይካፈሉ የሚገልጠው የማገጃ ደብዳቤ የደረሳቸው ባለፈው ቅዳሜ እንደሆነም ታውቋል። በ1990ዎቹ ዓመታት በአውሮፓ አቆጣጠር ማለት ነው። የጦር ወንጀል ፈጽመዋል ተብለው በዓለም አቀፉ የወንጀል ፍርድ ቤት የተከሰሱት የቀድሞው የሰርቢያ ወታደራዊ ጦር አዛዥ ራትኮ ምላዲች የውሳኔ ሐሳብ ለመስማት ዛሬ ችሎት እንደሚቀርቡ ተነግሯል። ምላዲች ለደረሰው የጦር ወንጀል ተጠያቂ ሆነው በዓለም አቀፉ የወንጀል ችሎት ፊት ከቀረቡ አራት ዓመታት ያለፈ ቢሆንም አቃቢያነ ሕግ ዛሬ በሚካሄደው የመፋረጃ ሐሳብ ተጨማሪ የእስራት ዘመን ይጠይቁባቸዋል ተብሎ ይጠበቃል። የሰባ አራት ዓመቱ ምላዲች ቦስኒያ ውስጥ በአውሮፓ የዘመን አቆጣጠር ከ1992 እስከ 1995 በተካሄደው ውዝግብ እጃቸው እንደሌለበት አስተባብለው የጦር ወንጀልም ሆነ በሰው ልጅ ላይ ፈጽመዋል የተባሉትን አስራ አራት ክሶች ሐሰት ብለዋቸዋል። የቦስኒያው ውዝግብ ግን ከሁለተኛው የዓለም ጦርነት ወዲህ አውሮፓ ውስጥ ትልቁና ብዙ የደም መፋሰስ የተካሄደበት መሆኑ ተመዝግቧል። በመጨረሻም ቱርክ ውስጥ ባለፈው ሐምሌ ወር በተካሄደው የመፈንቅለ መንግሥት ሙከራ የተጠረጠሩ ሦስት የቱርክ ዜጎችን ከግሪክ ወደ አንካራ ለመላክ የተላለፈውን ውሳኔ አንድ የግሪክ ፍርድ ቤት ውድቅ አድርጎታል። ሶስቱ ተጠርጣሪ ወታደሮች ወደ ግሪክ ከኮበለሉት ስምንት ስደተኞች መካከል ሲሆኑ የአንካራን ክስም አስተባብለዋል። የቱርክ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን በመፈንቅለ መንግስቱ ሳቢያ ጋዜጠኞች፣ የፖለቲካ መሪዎች፣ ወታደሮችና የመንግስት ተቀጣሪዎች ላይ ከፍተኛ ዘመቻ በመክፈት ሲያስሩ፣ ሲያሳድዱና ሲያዋክቡ መቆየታቸው ይታወሳል። በዚሁ ምክንያት ወታደሮችንና የመንግስት ተቀጣሪዎችን ጨምሮ ሌሎች ከ35000 በላይ ሰዎች ከስራና ከመኖሪያቸው ተፈናቅለዋል። አድማጮች፣ ለሰዓቱ ያለን አጠር ያለ ዜና በዚህ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700፣ እና በ15785 ኪሎሄርዝ፣ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎሄርዝ፣ በ25 ሜትር ባንድ በ11720 በ11835፣ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 26 2009 ዓ.ም ምሽት ፕሮግራም ነው። በኮንሶ የህዝብ ጥያቄን ለማስመለስ በመነሳታችን ተሰደን ጫካ ገብተናል ያሉ በህዝብ እንደተወከሉም የሚናገሩ የኮሚቴ አባላት ለአሜሪካ ድምፅ ብሶታቸውን አሰምተዋል። በአሁኑ ሰዓት ህዝባችን በጣም በመሰቃየት ላይ ያለው የሰብአዊ መብት ረገጣ ህዝባችን ላይ ከፍተኛ ሁኔታ ነው እየደረሰ ያለው። ትምህርት ቤቶች በያሉበት ተዘግተዋል፣ ጤና ጣቢያዎች ተዘግተዋል። ሰው ህክምና እያገኘ አይደለም። ወላዶች በየቤታቸው እግዚአብሔር ከገላገላቸው ተገላገሉ፣ ከሞቱ እዛ ሞት። ነገር ግን ሪፖርት የሚደረገው ሌላ ነው። ሁሉ ተቋማት ስራቸውን እየሰረ ነው እየተባለ ህዝብ እያለቀ ነው። የመንግስት አካላት የሚሉትን ለማወቅ ብዙ ጥረት አድርገናል፣ አልተሳካልንም። ለማንኛውም በዚህ ምሽት ዝግጅታችን ዝርዝሩ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዶክተር መረራ ጉዲና የትኛውንም የኢትዮጵያ ህግ አልጣሱም ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መግለጫ ወጣ። ሊቀመንበሩና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ የታሰሩት የሚመሩት ሰላማዊ ትግል በመንግስቱ ላይ ስጋት ስለፈጠረ ነው ያለው ኦፌኮ መሪው በአስቸኳይ እንዲፈቱም ጠይቋል። መንግስት በበኩሉ ዶክተር መረራ ጉዲና የታሰሩት በሽብርተኛነት ከተፈረጁ አካላት ጋር በመገናኘታቸው የአስቸኳይ ጊዜ አዋጁን ጥሰዋል በሚል እንደሆነ እያስታወቀ ነው። መለስካቸዋማ ከአዲስ አበባ ዝርዝሩን ልኳል። በኦሮሞ ፌዴራላዊ ኮንግሬስ ህዳር 24 ቀን 2009 ዓ ም በጽሑፍ የተሰራጨው መግለጫ የኦሮሞ ህዝብ በግፈኛ ገዢዎች የበደር ጽዋ መጋት ከጀመረ ጊዜ የቆየ ቢሆንም ለአፍታም ከትግሉ ያፈገፈገበት ጊዜ የለም ይላል። ለአያሌ ዓመታትም የመብት ትግሉን እንዳላቋረጠ በመዘርዘር በየጊዜው በዚህ ትግል ጉልህ ሚና ተጫውተዋል ያላቸውን የኦሮሞ ታጋዮችን ስምም ያስታውሳል። ዶክተር መረራ ጉዲናም ከእነዚህ አንዱ መሆናቸውን በማስታወስ መላ ህይወቱን ለኢትዮጵያ ህዝብ በአጠቃላይና በተለይም ለኦሮሞ ህዝብ ሲታገልና ሲያታግል የቆየ እንደሆነ በመግለጽ የአውሮፓ ህብረትም ባለፈው ወር ወደ ብራስልስ ሲጠራቸው ይህንኑ በመገንዘብ በሀገሪቱ ውስጥ ያለውን ሁኔታ እንዲያስረዱ እንደነበረ ያስገነዝባል። የመግለጫውን ዓላማ በተመለከተም የኦፌኮ የስራ አስፈጻሚ አባል አቶ ጥሩነህ ገምታ ለቪኦኤ ይህንን ብለዋል። ዶክተር መረራ የአስቸኳይ ጊዜ አዋጅ ወይም ሌላ የሀገሪቱ ህግ የጣሰው ነገር አለመኖሩንና በማንኛውም ቦታ ላይ ዶክተር መረራን የተጠረጠረበት ነገር ሁሉ መሰረተ ቢስ ውንጀላ መሆኑንና ዶክተር መረራ ይመሩ የነበረውን ህዝባዊ ሰላማዊ ህዝባዊ ትግልን ለማኮላሸት ወይም ለማቀዝቀዝ የታሰበ እንደነበረና ይሄ ደስ መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው። የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት መጨረሻ ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ዶክተር መረራ ጉድና በቁጥጥር ስር የዋሉት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ ገልጸዋል። በተለይም በኢትዮጵያ ፓርላማ በአሸባሪነት ከተፈረጁ በመገናኘትና አብረው መግለጫ በማውጣትም የአስቸኳይ ጊዜ አዋጁን ጥሰዋል ብለዋል። አቶ ጥሩ ነገምታ ግን ይህንን አይቀበልም። ዶክተር መረራ ከሀገሪቱ ሕጎች የትኛውንም ሕግ እንዳልጣሱ ከሳሾቹም ወንጃዎቹም ሳይቀሩ ያውቃሉ ይላሉ። ይሄ ከአሸባሪ ድርጅቶች ጋር የመቆም የሚለው ነገር የዶክተር መረራ አላማ አይደለም። እሱ የተጓጓዘበት ዓላማ ቢኖር የአውሮፓ ህብረት ባደረገለት ጥሪ መሰረት፣ በዛ ላይ በአገሪቱ ውስጥ የሚገኙ ችግሮችን ወይም እየተከሰተ ያለውን ችግሮች ወዴት እንደሚያምሩ ጭምር ለማስረዳት እዛ የአውሮፓ ህብረት ስብሰባ ላይ የተገኘ ብቻው ነው እኛ የምናውቀው የዓለም ህብረተሰብ የሚያውቀው እና ምናልባትም ከሳሾቹም ወይም ወንጃዎቹም የሚረዱት ይሄንን ነው። አቶ ጥሩነህ ጨምሮ ዶክተር መረራ ከተያዙበት ጊዜ ጀምሮ በአስቸኳይ ጊዜ አዋጁ ምክንያት በቁጥጥር ስር ከሚውሉ ሰዎች በተለየ ሁኔታ ፍርድ ቤት መቅረባቸውን ለቪኦኤ አስረድተዋል። እሳቸው እንዳብራሩትም ብዙ ጊዜ በሀገሪቱ ተደርጎ በማይታወቅ ሁኔታ ዶክተር መረራ በተያዙ አስር ሰዓት ባልሞላ ጊዜ ውስጥ ፍርድ ቤት ቀርበዋል ይላሉ። ሐሙስ ዕለት ከሰዓት በኋላ ወደ አስር ሰዓት አካባቢ አራዳ ምድብ ችሎት እንደቀረቡ ሰምተናል። የመጀመሪያ ደረጃ ፍርድ ቤት ቀርበዋል። በዛም ደግሞ በአሻባሪነት የሚጠረጠሩ ሰዎች የሚጠየቁበት የጊዜ ቀጠሮ የ28 ቀናት የጊዜ ቀጠሮ ተጠይቆባቸው እንደነበረ ሰምተናል። ፍርድ ቤቱ ይህንን የምርመራ ጊዜ ሰጥቷል ለፖሊስ። አዎ ይህንም መሆኑን የፓርቲያችን ተወካይና ጠበቃቸው ቀርቦ እንዳረጋገጠ ገልጸውልናል። ይህን መረጃ አግኝተናል። አቶ ጥሩነህ የቤተሰብ አባላትን በመጥቀስም ዶክተር መረራ ጉዲና እስከ ትናንት ድረስ ጤንነታቸው የተሟላ እንደሆነ ማወቅ መቻላቸውንም ገልጸዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከዚሁ ርዕሰ ጉዳይ ጋር። ወደ ዋሽንግተን ዲሲ እመለሳለሁ። መለስካቸውን ለዘገባው አመሰግናለሁ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አንድ አንጋፋ አባል የዶክተር መረራ ጉዲናን መታሰር በማውገዝ በአስቸኳይ እንዲለቀቁ ጠይቀዋል። እንደራሴው አክለውም የኢትዮጵያ መንግሥት ያሰራቸውን ጋዜጠኞች፣ የተቃዋሚ ፓርቲዎች አባላትና የሲቪል ማኅበረሰብ ተሟጋቾችንም እንዲፈታ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና በማኅበራዊ መገናኛ ብዙሃን አገልግሎቶችና አቅርቦቶች ላይ የጣለውን ማዕቀብ እንዲያነሳም አሳስበዋል። መግለጫውን መነሻ በማድረግ የተጠናቀረውን ዘገባ አሉላ ከበደ ያቀርባል። በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ ከፍተኛ አመራር አባል ሴናተር ቤን ካርዲን ናቸው። በቅርቡ አዲስ አበባ ላይ የታሰሩትን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና ሌሎችም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ያወጡት የአውሮፓ ህብረት ፓርላማ በጠራውና በኢትዮጵያ ፖለቲካ ቀውስ ላይ ትኩረት ያደረገ የምስክሮችን ቃል የሰማበት ስነ ስርዓት የምስክርነት ቃል ከሰጡ በኋላ ባለፈው ሳምንት ወደ ሀገራቸው ሲመለሱ መታሰራቸውን የገለጸው የሴናተር ካርዲን ጋዜጣዊ መግለጫ የዶክተር መረራ ጉዲና እስር በመንግስቱ ላይ የሰላ ትችት የሚሰነዝሩ የፖለቲካ ተቃዋሚ በመሆናቸው ብቻ ነው። በመሆኑም በአስቸኳይ መለቀቅ አለባቸው ብሏል። ዶክተር መረራ መንግስቱ ላይ ትችት በመሰንዘራቸው ብቻ ለእስር በመብቃት ብቸኛው ተቃዋሚ አይደሉም ያለው የሴናተር ካርዲን መግለጫ አያይዞም እስራቸው ግን በኢትዮጵያ ህገ መንግስት ለታቀፈው መሠረታዊ ነጻነት ከበሬታ መጉደሉን ወይም መጓደሉን የሚያሳይ እጅግ አዋኪ አዝማሚያ ነው ሲል ክፉኛ ነቅፎታል። የኢትዮጵያ መንግስት ባለፈው ዓመት በኦሮሞ ተቃዋሚዎች ላይ በወሰደው እርምጃ መግለጫ ያትታል። መንፈስ የሚረብሽ ባለው የመንግስቱ የጸጥታ ኃይሎች ፈጽመዋቸዋል የተባሉ ግለሰቦችን የማሰቃየትና የግድያ ወንጀሎችም በአንጻሩ ትርጉም ያለው ተጠያቂነት አልተስተዋለበትም ብሏል። የኢትዮጵያ መንግስት በእስር ላይ የሚገኙ ጋዜጠኞችን፣ የተቃዋሚ ፓርቲ አባላትንና የሲቪል ማህበረሰብ ታጋዮችን እንዲፈታ የፖለቲካ ምህዳሩን ለማስፋት የሚያስችሉ ተጨባጭ እርምጃዎችን እንዲወስድና እንዲሁም በማህበራዊ መገናኛ ብዙሀን አገልግሎትና አቅርቦቶች ላይ የጣለውን ማዕቀብ እንዲያነሳ ሲሉም ካርዲን በመግለጫቸው ጠይቀዋል። ዩናይትድ ስቴትስና ኢትዮጵያ ቅርባ አጋሮች ናቸው ያሉት ሚስተር ካርዲን በመሆኑም የኢትዮጵያ መንግስት ሁሉን አቀፍ ወደሆነ እውነተኛ የመንግስት ውክልና የሚያመራ የፖለቲካ ተሃድሶ ለማድረግ ቅን ፍላጎት ያለው መሆኑን የሚያሳዩ እርምጃዎች እንዲወስድም ሲሉ ጥሪ ያቀርባለሁ ብለዋል። ሴናተር ካርዲን የኢትዮጵያ መንግስት በሲቪል ማህበረሰብ አባላት፣ የተቃዋሚ መሪዎችና በመገናኛ ብዙሀን ላይ እየወሰደ ነው ያለው ያለው ያሉትን እርምጃ ያወገዘና በምክር ቤቱም የሁለቱን የፖለቲካ ፓርቲዎች ድጋፍ ያገኘ የሕግ ረቂቅ ባለፈው ሚያዝያ ወር አርቅቀው ከማቅረባቸውም በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ለኢትዮጵያ የሚሰጠውን ለጸጥታ ጉዳዮች የሚውል ድጋፍ እንዲመረምርም ጠይቀዋል። አመሰግናለሁ አሉላ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር የትንታኔው መጽሔት ይቀጥላል የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የስድስት ካቢኔ አባላትን ሹመት ዛሬ አጽድቋል ሪፖርተራችን ግርማይ ገብሩ የሚከተለውን ከመቀሌ ዘግቧል የትግራይ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ በክልሉ ርዕሰ መስተዳድር በአቶ አባይ ወልዱ ዛሬ ጠዋት የቀረበለትን ሹመት አጽድቋል። ምክር ቤቱ የስድስት የቢሮ ኃላፊዎች የክልሉ የከፍተኛ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት እንዲሁም የክልሉ ዋና ኦዲተር ኮሚሽነርን ሹመት በሙሉ ድምፅ አጽድቋል። አቶ አባይ ወልዱ ሹመቱ በክልሉ በቅርቡ በየደረጃው በተካሄደው ጥልቅ የመታደስ ንቅናቄ መሰረት ተደርጎ የቀረበ መሆኑን ተናግረዋል። የምሁራንን ተሳትፎ ለማጎልበት ታሳቢ የተደረገ ስለመሆኑ ርዕሰ መስተዳድሩ አቶ አባይ ወልዱ በንግግራቸው ወቅት ጠቅሷል። ስድስት አዲስ የተሾሙት የቢሮ ኃላፊዎች ዶክተር ኢንጂነር ገብረ መስቀል ካህሳይ የትምህርት ቢሮ ኃላፊ፣ ዶክተር አትንኩት መዝገበ የግብርናና ገጠር ልማት ቢሮ አንድ ዘርፍ ኃላፊ ዶክተር ተስፋ ሚካኤል ገብረ ዮሐንስ የውሃ ሀብት ቢሮ ኃላፊ፣ ዶክተር አብርሃ ኪሮስ የሳይንስና ቴክኖሎጂ ቢሮ ኃላፊ፣ ዶክተር የትም ወርቅ ገብረ መስቀል የሴቶች ጉዳይ ቢሮ ኃላፊ፣ ዶክተር ሙልጌታ ሐዱሽ የቴክኒክና ሙያ ቢሮ ኃላፊ ናቸው። በተጨማሪም ዶክተር ፋና ሐጎስ ለክልሉ ከፍተኛ ፍርድ ቤት ፕሬዝዳንት እንዲሁም አቶ አማኑኤል አሰፋ የክልሉ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ተሽመዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ አመሰግናለሁ። ግርማይ ለዘገባው በተያያዘ የሰዎች መቀያየር ለትግራይ ሕዝብ ችግሮች የሚሰጠው መፍትሄ አይኖርም ሲል የትግራይ ብሔራዊ ክልላዊ መንግሥት ምክር ቤት የስድስት ካቢኔ አባላትን ሹመት ማጽደቁን አስመልክቶ አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ አቋሙን ገልጿል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ጽዮን ግርማ ማምሻውን አነጋግራቸዋለች በዛሬ ዕለት የትግራይ ካቢኔ የተወሰኑ ብሎች ለውጥ አለ ይህም የተማሩ ሰዎች ወደ ካቢኔ ገብተዋል የሚል የትግራይ ክልል ካቢኔ ወይም ምክር ቤት አስታውቀዋል። እንደ ፓርቲ ይሄ ለውጥ ሳይኮሎጂካሊ የተወሰነ ጥቅም ሊኖረው ይችላል በተማሩ ሰዎች ነን የምንመራው የሚለውን ካልተማሩ ሰዎች እና ከሽማግሌዎች የተሻለ ሀይል ያለው ለውጥም ሊያመጣ ይችላል የሚል ግምት አለው። ግን በመሰረት ግን የትግራይ መስተዳደር ችግር የሰዎች ብቻ አይደለም። የትግራይ መሰረታዊ ችግር ይህ አይደለም ብልሃል እና ምንድን ነው ትግራይ ውስጥ ያለው መሰረታዊ ችግር? የህወሀት አሰራር የፈጠረው አቤታዊ ዲሞክራሲ የሚለውን አይዲዮሎጂ የፈጠረው ችግር ነው በመሰረት እና አሁን በፍትህ በመልካም አስተዳደር በልማት ለውጥ ሊመጣ አልቻለም። ከፍተኛ የሆነ የስርዓት አጥነት አለ። እነዚህ ችግሮች መፍትሄ የሚሆነው የአሰራር ለውጥ መኖር አለበት። አሁን የፍትህ አካል ብንወስ ከውቅሮ የካድሬዎች ማሰልጠኛ ነው ሰልጥ ነው የሚመጡት የትግራይ አቃቤ ህግና ዳኞች። ስለዚህ በአቤታዊ ዲሞክራሲያ አይዲዮሎጂ የተተበተሩ ካድሬዎች ናቸው እንጂ በህጉ በስርዓቱ ገለልተኛና ነጻ ሆነው እንዲሰሩ አይፈቅድላቸውም እና ከኢህአደግ ትዕዛዝ የፓርቲ ትዕዛዝ እየተሻገረ ለውጥ ሊያመጡ የሚችሉ አካላት የለውም መምጣት ያለበት ግን ህወሀት በአሁኑ በሀያ ስድስቱ አመታት ለውጥ ማምጣት ያልቻለበት ምክንያት ምንድን ነው ብሎ የአሰራር የፖሊሲ የስትራቴጂ ለውጥ ማምጣት ያስፈልግ ነበር ግን ያው የተለመደው መንገድ አዳዲስ ሰዎች ማምጣት ብዙ ለውጥ አያመጣም ደግሞ ዋና ፖለቲካ ውሳኔ የሚሰጡት እነዛ ከኋላ ሆነው ኔትወርክ የሚያሽከረክሩት ትላልቆቹ የህወሀት አመራሮች ናቸው። ፖለቲካዊ ውሳኔ የሚሰጡት አይደለም ካቢኔ፣ የማስፈጸም ስራ ነው የሚሰጠው። ስለዚህ የማስፈጸም ተግባር ብቻ አይደለም ያለው ችግሩ። ዛሬ ነው የተካሄደው ይሄ ሹምሽርና ተከታትልሃል ብዬ ገምታለው። እንደ አንድ የተቃዋሚ ፖለቲካ ፓርቲ ድርጅት ምንድን ነው የተሰጠው ምክንያት ለሹምሽሩ መቀየር ነው ብሎ ሹምሽሩ ምክንያት የተሰጠው የጥርቅ ተሀድሶ የሚለውን ነው። በጥልቅ ታድሰው አመራሩ በሙስና በኪራይ ሰብሳቢነት በቅነት ጉድለት የተተበተበ ነበርና አዳዲስ ሰዎች መምጣት አለባቸው ከሚለው ነው። እነዚህ አዳዲስ ሰዎች እነዚህ ሙስና ስራ የተሳቢነት እና ቅንነት ያላቸው ናቸው ተብሎ ነው የመጡት። እንግዲህ እንደዚህ ከሆነ አንተ ከጠቀስካቸው ችግሮች ጋር ተመሳሳይነት ያላቸው ችግሮች ነው ማለት ነው የተነሳው። ለዚህ እርምጃ ሰዎች መቀየራቸውና አዲስ ካቢኔ መሾሙ የተነሱትን ችግሮች ይቀርፋል፣ ለውጥ ያመጣል ብላችሁ ታስባላችሁ? በእናንተ በኩል አዲስ ሰዎች በማምጣት መሰረታዊ የፖሊሲ ለውጥ የሚያስፈልገው ችግሮች መፍታት አይቻልም። ለጊዜው ለተወሰነ ጊዜ መነቃቃት ሊፈጥር ይችላል። ግን በመሰረቱ መሰረታዊ የሆኑ የአት ችግሮች የፖሊሲ ስህተት ነው ያለው እና ለፖሊሲ ስህተት ሰዎች ብትቀያየር ምንም ለውጥ ሊያመጣ አይችልም። ለራሳቸው ግን ለጊዜው ሊመስላቸው ይችላል፣ ለካድሬዎቻቸው ሊጠቅማቸው ይችላል እንጂ በመሰረቱ እነዚህ ሰዎች በግላቸው የሚያመጡት ለውጥ ሊኖር አይችልም። ከፍተኛ የሆነ የመልካም አስተዳደር ችግር አለ፣ ፍትሕ ችግር አለ፣ የስራ አጥነት ችግር አለ። ስለዚህ አዲስ ፖሊሲ፣ አዲስ አቅጣጫ፣ አዲስ መፍትሄ ይዘህ መምጣት እንጂ አዳዲስ ሰዎች ይዘህ መሰረታዊ የሆነ ለውጥ ሊያመጣ አይችልም። አቶ አንዶም፣ እንደሚታወቀው በርካታ ተቃውሞዎች በኦሮሚያ ክልል በአማራ እንደዚሁም በደቡብ ክልል የተለያዩ ቦታዎች ስፍራዎች ነበር። አሁን በትግራይ ክልል ችግሮች አሉ፣ የስራ አጥነት ችግር አለ፣ የፍትህ ችግር አለ ብለው ጠቅሰዋል። ከህዝቡ በኩል ተቃውሞዎች ሲደረጉ አልታዩም ና እናንተ እነዚህ ችግሮች አሉ የምትሉት ምንድን ናቸው? መነሻችሁ? በትግራይ በዚህ ሁለት አመት ከፍተኛ የሆነ የተቃውሞ እንቅስቃሴዎች ነበሩ። ያው ሽፋን በማግኘታቸው ነው። ለምሳሌ የመቀለ የባጃጅ ፌሮች የኤምባሲኔቲ በትግራይ በተለያዩ አካባቢዎች በርካታ ተቃውሞች ታይተዋል። በሰፋው እንደ ኦሮሚያ ና እንደ አማራ ክልሎች ከፍተኛ የሆነ እንቅስቃሴ ባይካሄድም ህዝቡ እየተቃወሙ ነው። በራሳቸው መድረኮችም በተደጋጋሚ እየተገለጠ ነው የህብረተሰቡ ተቃውሞ እና ይሄ ከሌሎቹ ጎልተው ያልወጣው አፍረው በትግራይ የባሰ ስለሆነ ነው ህወሀት ትግራይ እንደ የመጨረሻ ስፍራ ይወስዳታል። ለመጨረሻ ቦታው ይወስዳታል። ለዚህም ከፍተኛ የአፈና መዋቅር ዘግተዋል። እንደሚታወቀው አንድ ለአምስት የሚል መዋቅር በመላው ሀገሪቱ አለ። በትግራይ ግን አንድ ለአንድ የሚባል ተጨማሪ የአፈና መስመር አለ። አንድ ለአንድ እንዴት ነው? አንድ ለአምስት አሉ እነዛ ኤቢሲዲ ተብለው ግሬድ ይሰጣቸዋል። የተቃውሞ መንፈስ አለው የሚባለው ሰውዬ ለአንደኛው ካ ከፍተኛ ክትትልና ቁጥጥር ይደረግበታል እና አፈናው በትግራይ ነው የሚሰው። የሚዲያ የሚዲያ ሽፋን የለም እና በዚህ በዚህ ምክንያት ነው እንጂ ህብረተሰቡ ከፍተኛ የሆነ ተቃውሞ እያካሄደ ነው። በተጨማሪም ወጣቶቹ በህገወጥ ነጋዴዎች ሳይቀር ተመልመለ ወደ ውጭ እየተሸጡ ነው ማለት ይቻላል። ወጣቶች በአቋራጭ ሀብት መሰብሰብ ነው እየተሰደዱ ያሉት የሚል ምናለ በህወሓት በኩል ግን ወጣቱ ከፍተኛ የሆነ የመሰደድ ሁኔታ አለው ከዚህና ከአፈናው ምክበድ የመነጨ ነው። ተቃውሞም እንደዛ ሁኔታ ያልሆነ አቶ አንዶም በጣም እናመሰግናለን። እንግዲህ በቀጣይ ሰፋ ያሉ ውይይቶች ይኖሩናል ብዬ ተስፋ አድርጋለሁ። ከሰዓት አንጻር ለዛሬ በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ለምሽቱ ወደ ተዘጋጀው የመጨረሻ ዘገባ እናልፋለን። ወደ አዲስ አበባ እናልፋለን። በአህጉራችን ስለ ፊደል ካስትሮ ያለው ስሜት ተመሳሳይ ነው ብለዋል የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ኤራስሙስ ሙኤንቻ። ምክትል ሊቀመንበሩ ለአሜሪካ ድምፅ በሰጡት ቃል ከእርሳቸው የተሻለ ወዳጅ ሊኖረን አይችልም ሲሉም ተናግረዋል። ኩባ የተማሩ ኢትዮጵያውያን አዲስ አበባ ውስጥ ባዘጋጁት የስንብት ስነ ስርዓት ላይ ሚስተር ኢራስሙስ ሞይንቻን ያነጋግረው እስክንድር ፍሬው ተከታዩን ልኮልናል። የሲያድ ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል፣ የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚ አላሳየም። በዚህ ሁሉ መሀልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰዉ ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ ሀገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ ሀገራት አንዷ ደግሞ የፊደል ካስትሮዋ ኩባ ነበረች። በዚህ መንገድ በዚያች አገር የተማሩ ኢትዮጵያውያን ቁጥር አምስት ሺ መሆኑን የኩባና የኢትዮጵያ ህዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ መሐሪ ለአሜሪካ ድምፅ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት ዕድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለት አልዘነጉም። በእርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ፣ የተለያዩ እንግዶችም እንደሚገኙ ገልጸዋል። የእሁድ ፕሮግራም ላይ ምን እንገኘው? የኩባ በኩባ የተማርን ኢትዮጵያውያን ነው የምንገኘው። ከዛ በተጨማሪ እንግዲህ ከአምባሳደሩ ጋር በተነጋገር መሰረት እንግዲህ ኩባ ለአፍሪካበኢትዮጵያ የኩባ አምባሳደር ጋር ተነጋገራቸዋል ጉዳይ እና ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስቴር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል እና እዚያ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው። በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ሕዝብ ሲወደዱ ስላያችሁ ነው ወይስ፣ በተናጥል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው? ለሳቸው የነበራችሁ ስሜት ምንም ምንም ከሕዝቡ ጋር አገናኝተ ነው አይደለም? እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። እንግዲህ በሁለቱ መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለን። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪ ነበር ማለት እንችላለን። እንግዲህ አሁን እንትኑ በመረጃ እንደማቀው እስከ ስልሳ ሺህ የሚሆን አፍሪካውያን ተምሯል አፍሪካ ኩቦ ውስጥ የሌሎች አህጉራት አልጨምር ማለት ነው እና ሁሉም ስሜቱ የነበረው በፉደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለን እሳቸው እና በአጠቃላይ ሄድ ነው አምስት ሺህ ተብ ይገምታል እና እዛም ወጣቶች ደሴት የሚባል ሀቫና ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና ና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዛ ውስጥ ኢትዮጵያኖች አራት ትምህርት ቤት ነበረ። እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት እና ሀይ ስኩል እንደዚያ ነው የሚማሩበት የተለያየ ደረጃ ያላቸው ቶሪት ነበር እና ሀይ ስኩሉ መንግስቱ ኃይለማርያም ቶሪት ይባላል። ከዛ ሰኔ ሀያ አንድ የሚባል ነበረ። ቆሬ ና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው ነው በምስራቅ ጦርነት በተደረገ ኩባዊያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው ነው። እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲውስ ዩኒቨርሲቲ ደግሞ አስራ አራት ክፍለ ሀገር አላት ኩባ እያንዳንዱ በየተመደበበት መደበበት ዩኒቨርሲቲ እና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ እና ከማንኛውም ከኩባውያን እና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ምክንያ የተማር ነው እንደ ማንኛውም ዩኒቨርሲቲ እንደሚያካሄደው ስርዓቱ ተከትሎ ማለት ነው። እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርዓት እንነጋገር። ፊደል ካስትሮ በዘጠና አመታቸው ከዚህ ዓለም በሞት ተለይተዋል። ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ፣ እዛ የተማራችሁ ኢትዮጵያውያን፣ አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ፣ ማህበር እንዳላችሁም ነግረውኛል። እና ምንድን ነው መሞታቸውን ስሰሙ ያደረባችሁ ስሜት? አቶ ይብራ፣ እንግዲህ እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሐዘን ነው የሰማቸው። ወዲያውኑ ነው ተሰባስበን ይሄ ነገር ስሜታችን ለመግለጽ የእሳቸው ሞት ስሜታችን ለመግለጽ እና የፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዚያ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ ካሄደን ኢትዮ ኩባ የወዳጅነት አደባባይ ላይ አደባባይ ላይ ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ። ቀደም ሲል አንስቼ ቦታለሁ በተለያየ መንገድ ይህን ጥያቄ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ ለምን ልታሰቧቸው ለሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈለጋችሁ ካለ ፍቅር አንጻር ነው ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ አምስት ሺህ የምናክል ኢትዮጵያውያኖች በተለያየ የአገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው እና የፊደል ካስትሮ ፍቅር ለመግለጽ ብለን ነው ፕሮግራም ያዘጋጀ ነው። ሀዘናችን ለመግለጽ፣ ከህዝብ ጎን መሆናችን ለመግለጽ ኩባን ለግማሽ ምዕት አመት ያስተዳደሩትን የፊደል ካስትሮን ከዚህ አለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን ለዘገባው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል አዲስ አበባ ላይ እንዲሁም ዋሽንግተን ዲሲና አካባቢው ሰኞ ህዳር 26209 ዓ ምት ከቀኑ 7 ሰዓት ከ33 ደቂቃ ነው። በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ነው። እንዲሁም ናይል ሳትም ላይ ታገኙናላችሁ። በኢንተርኔት ዌብሳይታችን ላይ አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩም። አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። የዜናና የትንታኔ መጽሔቱ ተጠናቋል። ትንሽ ዘና ትሉ ዘንድ የተሾመ ምትኩን ሱሰኛሽን እንድታዳምጡ እንጋብዛለን። በድጋሚ መልካም ምሽት። sita pha jale lomazidas jale khasa the dunker kwa kewa to jale khasa the shinaf sali kaza kewa to some eyes hit our waist up i see that sita pha jale lomazidas jale the dunker kwa to jale khasa the shinaf to Mother is

ጊዜ ባልገደበን ብንጨርሰው ደስ ባለን ነበረን። እኔ ግን አንድ ነገር በጣም የሚገርም ነው። ቅድም ቢሮ ቁጭ ብለን በፉጨት ስታንጎራጉር ባልሰማው፣ ይሄ ሙዚቃ ባልመረጥከው፣ በጣም እኮ የሚገርም ነው። ጣዕማቸው ከማይነጥፍ የኢትዮጵያ የሙዚቃ ሰዎች አንዱ ተሾመ ምትኩነ ዜና የሰራሁት ዛሬ በአንተን ጉርጉሮ ታጅቤ ነበር። ሱሰኛሽን ነበር ያደመጣችሁት። እናመሰግናለን ተሾመ ምትኩን፣ ቴክኒሻኑ ጆ ጊል እንደዚሁም የፕሮግራሙ መሪ ንጉሱ ታምሬ በስቱዲዮ አብረውን ይገኛሉ። ከአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ልዩ ዘገባ ኮንሶ ውስጥ ይታያል በሚባለው የሰብአዊ መብቶች አያያዝ ላይ ያተኩራል። በኮንሶ ሰዎች አሁንም በጅምላ እንደሚታሰሩ የህዝቡን ጥያቄ ለመንግሥት ያቀርቡ ከነበሩ የኮሚቴ አባላት የተወሰኑት መታሰራቸውን፣ አብዛኛዎቹ ደግሞ መንደራቸውን ትተው መሰደዳቸውና እኛም በስደት ጫካ ገብተን ነው የምናነጋገራችሁ ያሉ በህዝብ እንደተመረጡ የሚናገሩ ሁለት የኮሚቴ አባላት ለአሜሪካ ድምፅ ቃላቸውን ሰጥተዋል። የክልሉን መንግስት ቃል አቀባይ ለማግኘት ያደረግነው ጥረት አልተሳካም። የሚሉትን እንዳገኛቸው ይዘን የሚሉትን እንዳገኘናቸው ይዘን ሌሎች አካላትንም አነጋግረን ለመመለስ ጥረት እናደርጋለን። ጫካ ውስጥ መኖር ከጀመሩ አምስት ወር እንደሆናቸው ገልጠው መፍትሄ ያተናል ያሉትን አቶ ገመቹ ገንፌንና አቶ ለሜታ ቀቤን ያነጋገረችው ጽዮን ግርማ ነች። አሁን በምን ሁኔታ ላይ ነው የምትገኙት ከአቶ ገመቹ ልጀምር በጣም አመሰግናለሁ በአሁኑ ሰዓት ህዝባችን በጣም በመሰቃየት ላይ ነው ያለው የሰብአዊ መብት ረገጣ በህዝባችን ላይ በከፍተኛ ሁኔታ ነው እየደረሰ ያለው ባጠቃላይ ሰራዊቶች ያው መንደሮችን ጠቅላላ ቀበሌዎችን እየከበቡ ሰዎችን እየደበደቡ ነው ያሉት በጣም የሚያሳዝነ ወትሮ ወትሮ ከነበረው ለየት የሚያደርገው በአጠቃላይ በየገጠር ያሉት ወፍጮ ቤቶች ህብረተሰቡ እንዳይጠቀም ታሽጓል ባጠቃላይ ከዚህ በፊት የመንግስት ጤና ጣባዎች ኦልሬዲ ተዘግቶ ነበር። አሁን ደግሞ የግል ጤና ጣባዎች እና ፋርማሲዎች ሙሉ በሙሉ ታሽጓል፣ ተዘግተዋል። ውሃ እንኳን ህዝቡ እንዳይጠቀም የውሀ ምንጭና የውሃ ቦኖዎች ሙሉ በሙሉ መዘጋት የሚችሉት ተዘግተዋል። መዘጋት የማይችሉ ደግሞ በፖሊስ ኃይል እየተጠበቀ ነው ያለው። ስለዚህ ህብረተሰቡ ደግሞ ውሃም መጠቀም አልቻለም። በተጨማሪም ደግሞ ወፍጮ ቤቶችን ሙሉ በሙሉ ተዘግተዋል። ዛሬ ላይ የኮንሶ ሴቶች እናቶቻቸውና አያቶቻቸውን ጠይቆ ወደ እህል ወፍጮ ተመልሷል ወይ ወደ ድንጋይ ወፍጮ ተመልሷል። ሱቆች ከኪዮስክ ጀምሮ ሱቆች ሙሉ በሙሉ በየገጠር እንደዚሁ ታሽባል። ህብረተሰቡ እየተደበደበ እስከዛሬ ድረስ እየተቀጠቀጠ በየጫካ ውስጥ ከአራዊት በባሰ ሁኔታ ማለት ነው። አውሬ እንኳን በአሁኑ ጊዜ በቀደረ ገለታ የዱር አውሬ፣ የእኛ ህዝብ ግን እንደ አውሬ በየጫካው እየተባረረ መሸሽ የምችለው ይሸሻል መሸሽ የማይችለው በዱላ እየተቀጠቀጠ በእንደዚህ አይነት ሁኔታ ነው ህዝባችን እየተሰቃየ ነው ያለ አቶ ገመቹ እንግዲህ እናመሰግናለን ወደ ሌላኛው ግለሰብ ልሂድ ስሞትን ያስተዋውቁኝና የት አካባቢ ነው ያሉት መምህር ለሚ ታጫለ ነው የሚባለው ስራ ቦታዬ ያው ወረዳ ላይ የሚገኝ አንድ ኮንሶ ሁለተኛ ደረጃ እና መሰናዶ ትምህርት ቤት በሚባል ቦታ ላይ ነበር የሚሰራው ቀደም ሲል። አሁን ግን እዛ ቦታ ላይ አይደለም የሚገኘው፣ ጫካ ውስጥ ነው ያለ ነው ቅድም አቶ ገመች ብዙ ነገር ለመናገር ለማስቀመጥ ሞክሯል። የቀረ ነገር ትንሽ ነገር ለመጨመር ነው እንግዲህ ጫካ ውስጥ ምትሆን እየሰማሁት እኔ እኔ እየሰማሁት ነው። እስቲ የቀረ ነገር የሚጨምረው ምንድን ነው? ወደ ጎረቤትና ዞኖች ሰው ተሰማርቷል የኮንሶል ምሁራን እና ነዋሪዎችን ለማሳደድ ለመጥቀስ ያህል አርባ ምንጭ ላይ አንድ የዩኒቨርሲቲ ሌክቸረር ተይዞ ታስሯል። በግምት ወደ ሁለት ወር አካባቢ ቆይቷል እስር ቤት። ሌሎች ነዋሪዎችም አሉ ሁለት አካባቢ የሚሆኑ ስማቸውን ለመጥቀስ ካስፈለገ እነ አቶ ማሞ ኦርቡላ፣ እነ አቶ ታዲዮስ ቱከኖ እንደዚሁም ወደ እንዳልኩት ወደ ሌሎች ወረዳዎችና ዞኖች ተሰማርተዋል። ኮንሶ የተባለ ሰው ምሁርም ይሁን ሌላ ነዋሪ ለማሳደድ ለማሰር፣ ለአብነቱ ነው የአርባ ምንጮቹ ነው ያልኩት። ስለ ትክክለኛነቱ የታሰሩበት ያሉበት ቦታ ማረጋገጥ የሚቻል መሆኑን በትክክል አረጋግጣለሁ። ሌላው እነማን ናቸው የሚፈጽሙት የሚባለው የወረዳ አመራሮች፣ የዞን አመራሮችና ጠቅላላ የክልል አመራሮች ግንባር በመፍጠር ኮንሶ የተባለ ነው ከያለበት የኮንሶን ጥያቄ የሚደግፍ መደብደብ፣ መርገጥ፣ ማሰር፣ መግደል ብዙ የሞቱ ሰዎች አሉ። ባለፈው ጊዜም እንዳረጋገጥኩት በቀበሌ በተወለድኩበት ቀበሌ ሁለት ወጣቶች ከሞቱ ጊዜ ጀምሮ ብዙ ሰዎች ሕይወታቸው አልፏል። እኔ ራሴ አምስት ወር ቤተሰብ፣ ልጆች፣ ቀዬን ለቅቄ ከወጣሁ አምስት ወር ነው። ጫካ ውስጥ ነው ያለሁት እና መኖር አይበለው። ብቻ ለመግለጽ በጣም እንትን ይለኛል፣ እንባለው የሚተናነቀኝ እንግዲህ ጫካ ውስጥ ሆነን ፍራፍሬ በመልቀም ሰው ከተገኘ ቀስ ብሎ እንዳንያዝም ወደ ሰው ቤት እየተጠጋን የሚበላ ነገር ጥራጥሬ፣ ይህ በስለ ሚሄል ካለ ካገኘን ይህን ይህን እየተመገብን ያለ ውሃ የሚባል ሰውነታችን ከተለየ፣ እንዴት ብዬ ልግለት? መዝጋር ቅማል ወሮናል። በእውነት እንዴት ብዬ እንደምነግረው እንግዲህ አሁን ነግራ የሚገባ ከሰውነት ተራ ወጥተናል። ተመልሰን ቤተሰቦቻችንን ቀያችንን ተመልሰን እናያለን የሚባል በህልም አይታየንም። በእውነት እግዚአብሔር ከእንግዲህ በኋላ እግዚአብሔር ይታደገን ከምንል በስተቀር የምንለው ነገር አይኖረንም። አመሰግናለሁ። ጫካ ውስጥ ነን ያለነው፣ እንግዲህ ብለው ያሉበትን ሁኔታ አስረድተዋል። ለምንድን ነው ጫካ ውስጥ የገባችሁት? ለምንድን ነው ወደ ጫካ የሄዳችሁት? ተሰደናል። በተለይ አስተባባሪዎችና እነሱ እንደሚሉት ሀያ ሶስት እንግዲህ ሀያ ሶስት ህዝቡ ነው የወከለው። ሌሎችም አስተባባሪዎች ብቻ ጠንክሮ የኮንሶ ህዝብ ጥያቄ የሚደግፍ በሙሉ ከተገኘ ይገደላል ስለተባለ ነው እንግዲህ የጠፋ ነው። አቶ ገመቹ እንግዲህ አሁን እሳቸው አቶ ለሚታም እንደገለጹት ጫካ ውስጥ ነን ብላችኋል። በተደጋጋሚ የደቡብ ክልልን ኃላፊዎች የደቡብ ክልልን ቃል አቀባይ ስናነጋግር ወንጀለኛ ስለሆኑ ሽፍቶች ስለሆኑ ነው ወደ ጫካ የገቡት እንጂ ወጥተው ትክክለኛ ሰዎች ከሆኑ ወደ ህግ መሄድ ይችሉ ነበረ፣ የሚል አስተያየት ይሰጣል። ለምንድን ነው አሁን እናንተ ተደብቃችሁ ጫካዎች ውስጥ ያላችሁት? እንግዲህ የደቡብ ክልሎች ድሮም ቢሆን ያው መዋሸት ባህሪያቸው ነው። ህዝብ ዳኛችን ነውና ገለልተኛ አካል ከመጣ እኛም ህዝባችንም አንድ ላይ ወጥተን እንነጋገር ብንል በፍጹም ገለልተኛ የሚባል ሰው ወደ ኮንሶ እንዲመጣ አይፈልጉም። ነገር ግን አሳዶ ብቻ ሌሎችና አሁን ለምሳሌ የተያዙ ሰዎች አሉ፣ የእኛ ኮሚቴ አባላት አሉ። አፈር ዲኔ ገልጾ ነው። ዛሬ መንቀሳቀስ እስከማይችሉ ድረስ ነው እንትን የተጣለው። አንደኛውም አሳዶ በቂት እግሩ መጥተው ነው። እሱም ወህኒ ቤት ያለው በቀጠሮ እየተመላለሰ ነው ያለው። ስለዚህ መግደል ስለሚፈልጉ ማጥፋት ስለሚፈልጉ ነው፣ እኛን ሲያጡ ነው ቤተሰቦቻችንም ባለቤቶቻችንም ደግሞ እያሰሩ ያሉት እነሱ እስኪምን ድረስ በፍጹም አትፈቱም ብሎ ዛሬ ሶስተኛ ሳምንታቸው ነው። ይሄ ብቻ አይደለም እነሱ በተገኙበት ይገደላሉ ነው የሚባለው። ስለዚህ ለመሞት ለመሞት ለምንድን ነው እነሱ ፊት የሚኖታው? እነሱ ፊት መውጣት የምንችለው ግን ትክክለኛ የሆነ ገለልተኛ ዳኛ ባለበት ይህ ህብረተሰባችን ማጥፋታችንና ማልማታችን የሚያውቅ የኛ ህብረተሰብ በተገኘበት ነው። ምን ያህል ትሆናላችሁ? አሁን ጫካ ውስጥ ነን ያላችሁት ሰዎች እንደ ቤት የምኖር ሰው የለም እኮ ሲሆን ብታምኝ ቤት የምኖር ሰው ለጠቅላላ አመራር የተባለ የቀበሌ ገበሬ ማህበር አመራር የተባለ ጠቅላላ ነጋዴ የተባለ ጠቅላላ ምሁር የተባለ በሙሉ ማለት ነው በሙሉ ሴቶችን ጭምር ጠቅላላ የኮንሴንስ የምንኖረው ጫካ ውስጥ ነው። ሙሉ በሙሉ ጫካ ውስጥ ነው የምንኖረው ህጻናትን ሳይቀሩ ሳካው ነው የምኖሩት። እንግዲህ ባለፈው ጊዜ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ባነጋገርን ጊዜ እንደዚህ አይነት የመብት ጥሰቶች ድብደባ የሚፈጸምባቸው ሰዎች ከቀበሌ ጀምሮ ማመልከት ይችላሉ። እንደዚህ አይነት የመብት ጥሰት ካለ መንግስት ጉዳዩን የሚያየው ነው የሚሆነው ብለው ነበር። እና እንግዲህ ይህ ሰው ምናልባት አዲስ ሰው ይመስለኛል። በቅርብ ጊዜ ነው ወደዛ እየገቡት ነገር ግን የኮንሶ ችግር አስራ ስድስት ወር እየደፈነ ነው በብዙ ሚዲያና በብዙ ጋዜጦች ላይ ወጥቶ ነው ስለዚህ ታያቁ ይቀራሉ የሚል ግምት የለኝም ቢሆንም አዲስ ስለሆኑ ምናልባት አስተያየታቸውን አልቃወም ነገር ግን ኮንሶ ውስጥ የመንግስት መዋቅር የሚባል ዞን የተባለው ሙሉ በሙሉ መዋቅሩን ትቷል እኛ ደግሞ ከዞን እንወጣለን ብለን ኦልሬዲ ወተን ወተን አስራ ስድስት ወራችን ነው ስለዚህ በአካባቢያችን ከቀበሌ ጀምሮ የሚባለው ነገር የለም ክልል አገር አቀፍ ድረስ ማለት ፌዴራል ድረስ ሄደናል ፌዴራል ያላንኳካ ነው የመንግስት ሚኒስቴር መስሪያ ቤት የለም ሙሉ በሙሉ የገንዘብ ሚኒስቴር፣ ትምህርት ሚኒስቴር፣ ጠቅላይ ሚኒስቴር ቢሮ፣ ኢህአዴግ ቢሮ፣ ፌዴሬሽን ምክር ቤት ሁሉንም አንኳክትናል። መከላከያ ሚኒስቴርም ጭምር ያለብንም ጫና እንዳነሳ አንኳክትናል። አንድም ሚኒስቴር መስሪያ ቤት አንድም ሚኒስቴር መስሪያ ቤት ምላሽ አልሰጠንም። እሺ፣ አቶ ገመቹ እንግዲህ በጣም አመሰግናለሁ። ሰዓት በጣም ጠባብ ስለሆነ አቶ ለሜታ እንደው ማጠቃለያ ካሉት ለእሳቸው አጠር ያለ እንደው እድል። በጣም አመሰግናለሁ። ማብቃት ካስፈለገ አንዳንድ ተጨባጭ የሆኑ አብነቶችን ጠቅሽ ከሀያ ሦስት አባላት አቶ ገመቹ በሻርቶ አንድ ግሪን ተመትቶ አርባ ምንጭ ማረሚያ ቤት ነው የሚገኘው። አቶ ሰንበቶ ደይገኔ ተደብድቦ ከነ ቤተሰቡ ኮንሶ ላይ ቴክኒክና ሙያ ትምህርት ቤት በሚባል ቦታ ላይ ታሰው ከነ ቤተሰቡ ሕክምና ተከልክሎ ዛሬ ሙት ነገ በማይታወቅ ሁኔታ ላይ ይገኛል። ኬኔ የተወለዱ ሁለት የመንግስት ሰራተኛ ሴቶች ልጆቼ ማኒኬ ለሚታና ትዕግስት ለሚታ እንደዚሁ በተለያየ ትግስት አርባ ምንጭ ማረሚያ ቤት ውስጥ ትገኛለች። ናኒስቴል የሚታ ግብርና ሰራተኛ ነች። አንድ ሊማ ጣቢያ ኃላፊ ቴክኒክና ሙያ ትምህርት ቤት በሚባለው ቦታ ውስጥ ነው የታሳ የምትገኘው። የሚጠየቁት ምንድን ነው? አባታችሁ የት ነው ያለው? አንዷ ደግሞ ባልሽ የት ነው ያለው? ይሄን ይሄን ካልተናገራችሁ የሌለ ወንጀል በመጥቀስ ትከሰሳላችሁ። አንዷ ተከሳለች። ሌላው ደግሞ ከሀያ ሶስት አንድ አባል አቶ መጮራ ባለቤቱም ልጇም ታስረው እስር ቤት ነው የሚገኙት። እነዚህ ትክክልና ተጨባጭ የሆኑ አብነቶች ናቸው። ሌሎችን መጥቀስ ይቻላል። በዚህ ተደብድቦ ቤታቸው የተኙ ማቀው እንግዲህ እንግዲህ ሰዓት ስለሌለ አሉ አሉ ትንሽ ነገር ነው የቀረኝ። ትምህርት ቤቶች በያሉበት ተዘግተዋል። ጤና ጣቢያዎች ተዘግተዋል። ሰው ሕክምና እያገኘ አይደለም። ወላዶች በየቤታቸው እግዚአብሔር ከገላገላቸው ተገላገሉ፣ ከሞቱ እዛ ሞት። ነገር ግን ሪፖርት የሚደረገው ሌላ ነው። ሁሉ ተቋማት ስራቸውን እየሰራ ነው እየተባለ ህዝብ እያለቀ ነው። እንደዚህ አይነት ነገር በታሪክ ተሰምቶ አይታወቅም። አመሰግናለሁ። በጣም አመሰግናለሁ ሁለታችሁንም። እግዚአብሔር ይስጥልን። እናመሰግናለን። እኛም በጣም እና እጅግ በጣም አድርገን እናመሰግናለን። ጽዮንን እናመሰግናለን። የተከበራችሁ አድማጮች ቀደም ሲል ጠቁም እንዳደረግ ነው የደቡብ ክልል ባለስልጣናትን የሚሉትን ለመስማት ብዙ ጥረት አድርገን ነበረ በተከታታይ ለማግኘት ነገር ግን ሳይሳካ ቀርቷል። ለማንኛውም በጥረቷ እንደምትቀጥልና ሌሎች አካላትንም እንደዚሁ የሚመለከታቸውን አነጋግራ ለመመለስ ጥረት እንደምታደርግ ጽዮን ገልጻልናለች። ወደ ተከታዩ ዘገባ እናልፋለን። የስፖርት ዜና ነው። አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንደምን አመሽታችሁልኛል! የተከበራችሁ አድማጮቼ ኢትዮጵያዊቷ አልማዝ አያና እና ጃሜይካዊው ኡሴን ቦልት የዓመቱ ምርጥ የዓለም አትሌቶች ተብለዋል። በትላንቱ ሰባኛው የፉኮካ ጃፓን ዓለም አቀፍ ማራቶን ሩጫ ውድድር የማነጸጋይ ከኢትዮጵያ ድል ተጎናጽፏል። በእግር ኳስ የናይጄሪያ ብሔራዊ ቡድን የ2016 አፍሪካ ሴቶች ዋንጫን አነሳ። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። ኢትዮጵያዊቷ አልማዝ አያናና ጃማይካዊው ሁሴን ቦልት የዓመቱ ምርጥ አትሌቶች ሆነው ባለፈው አርብ ሞንቴካርሎ ላይ በተካሄደ ሥነ ሥርዓት ነው የተሸለሙት። እንደ አውሮፓውያን ዘመን አቆጣጠር ከ2008 እስከ 2013 ባሉት ዓመታት አምስቴ፣ ሽልማቱን የወሰደውና ዋንጫውን ለስድስተኛ ጊዜ የተቀበለው አትሌት ግን ፈጣኑ ሯጭ ሁሴን ቦልት ነው። ሁሴን ቦልት በኦሎምፒክ አንድ መቶና ሁለት መቶ እንዲሁም አራት በአንድ መቶ ፈጣን ሩጫ በሚገባ ተከላክሎ እስካሁን በኦሎምፒክ ያገኘውን የወርቅ ሜዳሊያ ዘጠኝ ያደረሰ ጎበዝ አትሌት ነው። ቦልት ሽልማቱን ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ከሴባስቲያን ኮ ከተቀበለ በኋላ ባደረገው አጭር ንግግር ለሌላ አንድ ተጨማሪ ዓመት በውድድሩ የሚቀጥልበት ዋናው ምክንያት ለደጋፊዎቼ ክብር ስል ነው። መሮጤን አቁሜ ጡረታ እንድገባ አይፈልጉም። እኔም ምስጋና የላቀርብላቸው ስለምሻ ነው ብሏል። ወደ አልማዝ አያና እንለፍ። 2016 የአውሮፓውያኑ ዓመት ለወጣቷ ኢትዮጵያዊት አትሌት የዓለም ክብረ ወሰኖችን የሰበረችባቸው ሆኗል። ባለፈው ሰኔ በ10 ሺህ ለመጀመሪያ ጊዜ ሮጣ ፈጣን ጊዜ አስመዘገበች። በኦሎምፒክ ደግማ ሮጣ በርቀቱ የዓለምን ሬኮርድ ሰበረች። 291745 የሜዳሊያ ስብስቧን ለማበራከትም በሪዮ ኦሎምፒክ በ5000 ሦስተኛ ወጥታ ነሐስ ወስዳለች። በዚያ ርቀት ብቻ ነው አልማዝ አያና በዓመቱ ያን ዕለት የተረታችው። በዳያመንድ ሊግ ግን አሸናፊዋ እርሷ ናት። አልማዝ አያና ምርጥ የዓለም አትሌት ስትባል ሦስተኛዋ ኢትዮጵያዊት መሆኗ ነው። መሠረት ደፋር በ2007 ገንዘቤ ዲባባ በ2015 ሽልማቱን መውሰዳቸው አይዘነጋም። ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር የክብር ፕሬዚደንት ከሞናኮው ልዑል አልበርት ሽልማቷን ስትቀበልም አልማዛያና በእጅጉ መደሰቷን ገልጻለች። ሌሎች ተሸላሚዎችም ቀርበዋል። በሌላ የአትሌቲክስ ሩጫ ስፖርት ዜና ኢትዮጵያዊው አትሊት የማነ ጸጋዬ በትላንቱ ሰባኛው የፉኮካ ጃፓን ዓለም አቀፍ ማራቶን አሸንፎ ሲገባ ያስመዘገበው ሰዓት 2 ሰዓት 8 ደቂቃ 48 ሴኮንድ ሆኗል። የ31 ዓመቱ የማነ ጸጋዬ ልክ አርባኛው ኪሎ ሜትር መዳረሻ ላይ ከተፈተለከ በኋላ የደረሰበት የለም፣ ብቻውን ጨርሷል። በዚህም ለሦስተኛ ጊዜ የማሸነፍ ዕድል የነበረውን የወቅቱን ሻምፒዮና ኬንያዊውን ፓትሪክ ማካዎን አሳፍሯል። በወቅቱ ያለማቋረጥ ይጥል የነበረው ዝናብና ኃይለኛ ነፋስ የተሻለ ሰዓት ለማስመዝገብ አላስቻለም። የየማነ ጊዜ ትንሽ ተዳክሞ የታየውም በዚያ ምክንያት ነው ተብሏል። በፉኮካው ማራቶን ጠንክረው የታዩ ሯጮች አማኑኤል ማሳይ፣ ጸጋዬ ታሪኮ በቀለና ዩኪ ካዋንቺ ነበሩ። ማካዎ በሁለተኛነት አጠናቋል። የሩጫው ዜና ይኸው ነው። ወደ እግር ኳስ ስፖርት ዜና እንሸጋገር። በሴቶቹ የአፍሪካ ዋንጫ የናይጄሪያ ብሔራዊ ቡድን አሸንፏል። ለሬኮርድ ስምንተኛ ጊዜ መሆኑ ነው ዋንጫውን ሲያነሳ አስተናጋጁን የካሜሩን ቡድን አንድ ለዜሮ ያሸነፈው አርባ ሺህ ተመልካች በተስተናገደበት በያውንዴ ስቴዲየም መሆኑ ተዘግቧል። የድሏ ግብ የተገኘችው ጨዋታው ከማብቃቱ ጥቂት ደቂቃዎች በፊት በዴዚሬ ኦፓሮኖዚ ነው። ሱፐር ፋልከንስ በመባል የሚጠራው የናይጄሪያ ሴቶች ብሔራዊ እግር ኳስ ቡድን እስካሁን በተደረጉ የዋንጫ ግጥሚያዎች ከአስሩ ስምንቱን ወስዷል። አድማጮች፣ ከአፍሪካ ወደ አውሮፓ ፕሪምየር ሊግ ውድድሮች ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ። የአማራ ክልል ተወካይ ፋሲል ከተማ በተከታታይ ሶስት ጨዋታ ያልተሸነፈውም ሶስት ጨዋታ ምንም ጊዜ ያልተቆጠረበት የጊዮርጊስ መረብ በፋሲል ከተማ ሁለት ጎል ተደፍሏል። የስፖርት አፍቃሪዎችም ፋሲል ከተማን ዝሆን ገዳይ ብለው አድንቀውታል። እዚህ አዲስ አበባ ላይ ደደቢት ሐዋሳ ከነማን ሁለት ለባዶ ሲረዳ ኢትዮጵያ ኤሌክትሪክ እና ኢትዮጵያ ንግድ ባንክ አንድ አቻ ተለያይተዋል። ወደ ጨዋታችን ተካሂደዋል። ቅዱስ ጊዮርጊስና ሲዳማ ቡና በእኩል ዘጠኝ ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ደደቢትና አዳማ ከነማም በእኩል ሰባት ነጥብ ሶስተኛና አራተኛ ናቸው። የሳምንቱ ክሶ ተደናቂ የጎንደር ፋሲል ከተማ በሁለት ጨዋታ ስድስት ነጥብ አለ አንድ ተስተካካይ ጨዋታ እየቀረው አምስተኛ ደረጃ ላይ ተቀምጧል። በዚሁ ወደ አውሮፓ ታላላቅ ልጆች አምርተን በእንግሊዝ እና በስፔን የተጠበቁ ጨዋታዎችን አጭሩ እንመለከታለን። በእንግሊዝ ፕሪሚየር ሊግ የቼልሲ እና ማንቸስተር ሲቲ እንዲሁም በስፔን ላሊጋው ደግሞ ለሀያላኒ የባርሴሎና እና ሪያል ማድሪድ ጨዋታዎች ዓለም አቀፍ ትኩረትን አጓጊ ጨዋታዎችም ነበሩ። የማንቸስተር ሲቲ እና ቼልሲ ፉክክራቸው ማራኪ እንቅስቃሴውም ያቀን ያለ ሆነ ሳለ የሁለቱ ግለት አሰልጣኞች ችሎታል በግልጽ የታየበት ሆኗል። በአለሜዳው ማንቸስተር ሲቲ በመጀመሪያው አርባ አምስት የጨዋታ ጊዜ መጠነኛ ብልጫ በማሳየት በፈጠረው የማጥቃት ጫና የቼልሲ ተከላካይ ጋሪ ካሂል አወጣለሁ ብሎ በራሱ ግብ ላይ ባስቆጠራት አንድ ግብ አንድ ለባዶ ለዕረፍት ገብተዋል። የደረጃ ሰንጠረዡን ባለፈው ሳምንት የተረከበው ቼልሲ ከእረፍት መልስ የሲሲን ግብ መለስ ቀለስ ካለ በኋላ በስልሳኛው ደቂቃ አልማደኛው ዲያጎ ኮስታ ከርቀት የተሰገረችበትን ኳስ ከመረብ አሳርፎ ቡድኑን አቻ አድርጓል። ከአቻነት በኋላም ቀስ በቀስ የሲሲን መከላከያ ወረዳ እያፈራረሱ ዊሊያምና ሀዛር አከታትለው አክለውበት ቼልሲ ጨዋታውን ሶስት ለአንድ በሆነ ልዩነት ይጨርሶታል። ጠንካራውን የቼልሲ መከላከያ ማለት ተሳናቸው። የማንቸስተር ሲቲ አጥቂዎችም ወደ መጨረሻው አካባቢ የፈጸሙት እርግጫና ጥጫ የተስፋ መስረፊያት መስለባቸዋል። አጉሮና ፌርናንዱ ልሆ በጥፋት በቀይታ ከሜዳ ተባረዋል። ማንቸስተር ሲቲ ወደ ፊት ላሉበት ወሳኝ ግጥሚያዎች የእነዚህ ተጫዋቾች በተለይም የአጎሮ አለመሰለፍ ሁሉን ዝግ ይገደዋል። በየጨዋታችን ተካሂደዋል። ቼልሲ በሰላሳ አራት ነጥብ መሪነቱን አጠናክሯል። አርሴናል ወስት ብሮምን አምስት ለአንድ አሸንፎ ደረጃውን ከአራተኛነት ወደ ሁለተኛነት ከፍ አድርጓል። በደረሰባቸው ሽንፈት በአዲስ ሰላፋ ነጥ የቆሙት ሊቨርፑል እና ማንቸስተር ሲቲ ከነበሩበትም ዝቅ ብለው ሶስተኛና አራተኛ ናቸው። የቸልሲ ዲያጎ ኮስታ በአስራ አንድ ኮከብ ጎል አግቢነቱን ይዟል። ከዚህ ቀጥሎ ደግሞ በስፔን ላሊጋ ከሁሉም ከሁሉም ከሁሉም በላይ የተጠበቀው ሀያላን ባርሴሎናና ሪያል ማድሪድ ፕሪሚያ ካምሪ ተጠብቆ ድንበር ቀደም ብሎ ሆኖም ከጨዋታው በኋላ እንደተጠበቀ ሳይሆን ቀርቷል። በውጤቱ ባርሴሎና በሱዋሬዝ የግንባር ጎል አድሞ ቢመራ መሪነትን አስጠብቆ መቆየት አልቻለም። በሰማንያ ዘጠነኛ ደቂቃ ሰርጂዮ ራሞስ ዘሎ ኳስ ከመረባ አፋጥሯል። ሶዋሬዝ ለባርሴሎና ራሞስ ለማድሪድ ያስቆጠሯቸው በቅጣት ምት የተሸጋገሩ ኳስ የግንባር ጎል መሆናቸው በተመሳሳይ እንቅስቃሴ የተገኙ ጎሎች ናቸው። ሌሎች ጨዋታዎችም ተካሂደዋል። ሪያል ማድሪድ በሰላሳ አራት ባርሴሎና በሀያ ስምንት አንደኛና ሁለተኛ ሆነው ባሊዛውን ይመራሉ። የሪያል ማድሪዱ ክርስቲያኖ ሮናልዶ በአስር ይመራል። ሜሲና ሱዋሬዝ ደግሞ ከባርሴሎና ናቸው። ሁለቱም በዘጠኝ ተከትለውታል። ይኸው ነው በነ በኩል ያለው አመሰግናለሁ። ገዛይን ጾ መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ስፖርተኞቹን ሰለሞንና ገዛኝ እናመሰግናለን። የማጠቃለያ ዜና ይኖረናል። የዩናይትድ ስቴትስ ምክር ቤት ከፍተኛ የአመራር አባል የሆኑት ሴናተር ቤን ካርዲን የዶክተር መረራ ጉዲናን እስር በማውገዝ በአስቸኳይ እንዲለቀቁ ጠይቀዋል። ሴናተር ካርዲን አክለውም የኢትዮጵያ መንግሥት በእስር ላይ የሚገኙ ጋዜጠኞችን፣ የተቃዋሚ ፓርቲዎች አባላትንና የሲቪክ ማህበረሰብ ታጋዮችንም እንዲፈታ ጠይቀዋል። በተያያዘ ዶክተር መረራ ጉዲና የትኛውንም የኢትዮጵያ ህግ አልጣሱም ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መግለጫ አውጥቷል። ሊቀመንበሩና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ የታሰሩት የሚመሩት ሰላማዊ ትግል በመንግስቱ ላይ ስጋት ስለፈጠረ ነው ያለው ኦፌኮ መሪው በአስቸኳይ እንዲፈቱ ጠይቋል። መንግስት በበኩሉ ዶክተር መረራ የታሰሩት በሽብርተኛነት ከተፈረጁ አካላት ጋር በመገናኘታቸው የአስቸኳይ ጊዜ አዋጁን ስልጣሱ ነው የሚል እንደሆነ እያስታወቀ ነው። ለሰዓቱ ያለናል trae la አመሰግናለሁኝ አዲሱ አሁን አጠራጠር ያሉ መረጃዎችን እናካፍላችሁ። ከመሰናበታችን በፊት አንድ የዩናይትድ ስቴትስ ዶላር 22 ብር ከ29 ሳንቲም ተመንዝሯል። ዛሬ አንድ ዩሮ 23 ብር ከ78፣ አንድ የእንግሊዝ ፓውንድ 28 ብር ከ38 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ያወጣው ዝርዝር ነው። www ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ይገኛል። እንደዚሁም ነገ ማክሰኞ ህዳር 27 2009 ዓ ም ኢትዮጵያ አዲስ አበባ ፀሐያማ እንደምትሆን ተተንበየዋል። ከፍተኛ ሙቀቷ 23፣ ዝቅተኛው 6 ዲግሪ ሴልሽስ ነው። በመላ ሀገሪቱ በመጮቹ ሶስት ቀናት ሙሉ በሙሉ ፀሐያማ እንደምትሆን ነው የኢትዮጵያ ሜቴሮሎጂ ኤጀንሲ የተነበየው። በኢትዮጵያ ከፍተኛው የሙቀት መጠን የጋምቤላው አርባ ከፍተኛው ሲሆን፣ እንደዚሁም ዝቅተኛው የባሌ ሮቤው ዝቅተኛ 3 ዲግሪ ሴንትግሬድ ሴልሽስ ነው። ውፍ እንዴት ይበርዳል። ምንጭ የኢትዮጵያ ሜቴሮሎጂ ኤጀንሲ ነው ዛሬ ያወጣው ዝርዝር ነው። ኢትዮሜት ዶት ጆቪ ዶት ኢቲ ላይ ከ18 የተለያዩ የኢትዮጵያ ግዛቶችና ጣቢያዎች የተሰባሰቡ መረጃዎች እና የሶስት ቀናት ትንበያዎች ሰፍረዋል። በነገራችን ላይ ፒየድሮ ባግዶሊዮ የሚባለው የጣሊያን ጀኔራል በኢትዮጵያ ላይ የጣሊያን ንጉሥ እንደራሴ ወይም ቫይስሮይ እንዲሆን ተሰጥቶት ከነበረው ሹመቱ በፈቃዱ መልቀቁን ልክ የዛሬ 76 ዓመት ህዳር 27 1933 ዓ ም አሳውቋል። ባግዶሊዮ 28ኛው የጣሊያን ጠቅላይ ሚኒስትርም ነበር። ስመ ገናናው ጀርመናዊ የፊዚክስ ጠቢብ አልበርት አይንሽታይን ወደ ዩናይትድ ስቴትስ እንዲገባ ቪዛ የተሰጠው ልክ የዛሬ 84 ዓመት ነበር። እንደዚሁም ልክ የዛሬ 224 ዓመት ዛሬ የዩናይትድ ስቴትስ ፈጣሪ አባት ጆርጅ ዋሽንግተን ሁለተኛ ፕሬዚደንት ሆነው ለሁለተኛ ጊዜ ተመረጡ። ከዚያ በኋላ በዩናይትድ ስቴትስ ከአንድ ጊዜ በስተቀር ፕሬዚደንት ከሁለት ጊዜ በላይ ተመርጦ አያውቅም። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች ነገ ከምሽት ሶስት ሰዓት እንገናኛለን። በድጋሜ አሁን ቀጥሎ የትግርኛ ፕሮግራም ነው የሚሰማው። በእኛ በኩል ሰላም አብራችሁን ስለቆያችሁ እናመሰግናለን። ደህና አደሩ።